የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። ከዘጠና ቀናት በላይ የልጆቻቸውን መገኛ ያላወቁ ወላጆች የአማራ ክልል ባለሥልጣናትን ለማግኘት ወደ ባህር ዳር አቅንተዋል። ተለቀቁ ተብለው የሌላ ናቸው ተብለው ደግሞ እንደገና ዙረው ደግሞ ዙሮ ጠፉብን እንጂ እኛ ምንም ያየ ነው የለም። የሶስወራችን ስልክም የጠፋለን እንኳን ልጆች ልናገኝ ከወላጆች መካከል የተወሰኑትን ነው ቀንጭ በን የሰማ ነው። ሙሉ ዘገባው በምሽቱ ይደመጣል። እናቴ ተስፋ ስለቆረጠች በአውቶብስ ላከችኝ እና በቃ ጋባሁ ነው ያለችው። በጣም ብዙም ማውራት አልቻለችም። በጣም የከበደኝ አይደለም። አስር ዓመት ከአስር ዓመት በላይ ሆነን እንኳን ማየት የሌለብንን ነገር ነው ሳሄኔ ይገጠማል። ድምፃዊት ብሩክታዊት ጌታሁን በኢቲጂ ናት። ከሰሞኑ የተባበሩት መንግሥታት ድርጅት የስደተኞች ጉዳይ መሥሪያ ቤት የበጎ ፈቃድ አምባሳደር አድርጎ ሾሟታል። በአዲሱ ኃላፊነት ምን ልሰራ አቅዳለች፣ በምሽቱ ትነግረናለች። እነዚህና ሌሎች አዲሱን ትውልድ የሚመለከቱ መሰናዶዎችም አሉን። ሀብታሙ ስዩም በመስተንግዶአለሁ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች ኤደን ገረመውን ተክቼ ጽዮን ግርማ የምሽቱን ዜናዎች ይዤ አብሬያችሁ እቆያለሁ። የቻይናው ፕሬዚዳንት ሺ ዢንፒንግ ዛሬ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘግቧል። የውሃን አካባቢ ኮሮና ቫይረስ ገብቶ የተስፋፋበት ቦታ ሲሆን ቻይና ውስጥ ከ80 ሺህ በላይ የሚሆኑ ሰዎች በበሽታው ታመው 3 ሺ አንድ መቶ የሚሆኑት ሕይወታቸውን አጥተዋል። የቻይና መንግስት ሚዲያ በዘገበው መሰረት የህክምና ሰራተኞችና የቫይረሱ በሽተኞች ይጎበኛሉ ተብሏል። የበሽታውን መዛመት ለመግታት የተደረገው ጥረትንም ይመለከታሉ። የቻይናው መሪ ከተማይቱን የጎበኙት ዛሬ አስራ ዘጠኝ የኮሮና ቫይረስ በሽተኞች መገኘታቸው በተገለጸበት ወቅት ነው። ኮሮና ቫይረስ በሌሎች ሀገሮች በፍጥነት እየተስፋፋ ባለበት በአሁኑ ወቅት ቻይና ውስጥ ግን የመስፋፋቱ መጠን በተከታታይ እየቀነሰ መሄዱ ተዘግቧል። ቻይና ውስጥ ከተዛመተው ኮሮና ቫይረስ ሰባ ከመቶ የሚሆነው ታውቋል ተብሏል። 60 ሚሊዮን ህዝብ ያላት ኢጣሊያም የቻይናን ፈለግ በመከተል በመላ ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። የሀገሪቱ ጠቅላይ ሚኒስትር ጁሴፔ ኮንቴ ትላንትና ማታ በቴሌቪዥን ባደረጉት ንግግር ሰዎች ከቤታቸው እንዳይወጡ መክረዋል። ከቻይና ውጭ የበዙ የቫይረሱ በሽተኞች ያሉት ኢጣሊያ እንደሆነም ታውቋል። ከዘጠኝ ሺ በላይ የሚሆኑ ሰዎች ታመዋል፣ 460 ህይወታቸውን አጥተዋል። ኢራን ውስጥ ተጨማሪ 54 ሰዎች በኮሮና ቫይረስ እንደሞቱ በአጠቃላይ ሁለት መቶ ዘጠና አንድ በሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። ዛሬ ዩናይትድ ስቴትስ ውስጥ ዴሞክራሲያዊ ፓርቲን ወክሎ ለፕሬዝዳንትነት የሚወዳደር ሰውን ለመምረጥ በስድስት ክፍለ ግዛቶች ምርጫ ይካሄዳል። ትኩረት የሚያገኘው ግን ሚችጋን ክፍለ ግዛት ይሆናል። የድምጽ መለኪያ አሃዞች እንደሚያ እንደሚያመለክቱት ከሆነ የቀድሞ ምክትል ፕሬዝዳንት ጆ ባይደን የቬርሞንቱን ሴነተር በርኒ ሳንደርስን እየቀደሙ ነው። ሚችጋን አንድ መቶ ሀያ አምስት ተወካዮች ስላሏት በዛሬው ቅድመ ምርጫ ከፍተኛ ዋጋ ይሰጣታል። ከአራት ዓመታት በፊት በተካሄደው ቅድመ ምርጫ ሳንደርስ አሸንፈው ነበር። ከቅርብ ቀናት ወዲህ ግን ጆ ባይደን እየቀደሙ መሆናቸውን በርካታ የድምጽ መለኪያ ባህዞች አመልክተዋል። በዋሽንግተን፣ ሚዙሪ፣ ሚሲሲፒ፣ አይዳሆና ሰሜን ካሮላይናም ዛሬ ቅድመ ምርጫ ይካሄዳል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር አባላት ሰራተኞች ከደሞዛቸው የሚከፍሉትን ግብር ስለመቀነስ ጉዳይ ለመነጋገር ዛሬ ከምክር ቤት መሪዎች ጋር ይገናኛሉ። የግብር ክፍያ የሚቀነሰው በኮሮና ቫይረስ በሀገሪቱ ከተዛመተ የገንዘብ ችግር የሚገጥማቸው ግለሰቦችና የንግድ ተቋማትን ከችግር ለመታደግ መሆኑ ተገልጿል። በሰዓት የሚከፈላቸው ሰዎች ክፍያቸው ተቆርጦ እንዳይቸገሩ በትልልቆችም ሆነ በትንንሽ ኩባንያዎች የሚሰሩ ሰራተኞች የእነሱ ጥፋት ባልሆነ ክስተት ምክንያት ክፍያ እንዳይቆረጥባቸው ስለሚቻልበትም መንገድ እንነጋገራለን ብለዋል፣ ፕሬዚዳንት ትራምፕ ትላንት ዋይት ሀውስ ሆነው ለጋዜጠኞች ሲናገሩ። የዩናይትድ ስቴትስ የአክሲዮን ገበያ ዛሬ ከፍ ብሏል። ትላንት ግን ከአስራ ሁለት አመታት በፊት በዓለም ደረጃ ተከስቶ ከነበረው የገንዘብ ቀውስ ወዲህ ባልታየ መልኩ ቁልቁል ወርዶ ነበር። ዛሬ በሶስት ከመቶ ከፍታ ጀምሯል ትላንት ግን ከሰባት ከመቶ በላይ ወርዶ ነበር የእስያ ሀገሮች የአክሲዮን ገበያዎችም ዛሬ ማለዳ አገግመዋል ትላንት ግን ባለሀብቶችን አሰባስቦ ነበር ተብሏል የአውሮፓ ሀገሮች የአክሲዮን ገበያም እንደዚሁ ከፍ ብሏል አድማጮች ለሰአቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ ጋቤና ቪኦኤ፣ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የአውሮፓ ህብረት ለኢትዮጵያ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር የሚውል የ26 ሚሊዮን ዩሮ ድጋፍ አድርገዋል። እርዳታው በኦሮሚያ፣ አማራ፣ ሶማሌና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች መርሃ ግብር የሚውል ነው ተብሏል። ፀሐይ ዳምጠው ተጨማሪ አላት። የአውሮፓ ህብረት በኢትዮጵያ ለአራት ዓመታት የሚቆየው ለተለያዩ የአደጋ ቅነሳ ስራ የሚውል ድጋፍ አድርጓል። ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዳሉት መርሃ ግብሩ ክልሎች ባልተማከለ አስተዳደር የአደጋ ስጋትን በራሳቸው መቀነስ የሚያስችላቸው ይሆናል ብለዋል። ክልሎች ራሳቸውን ሀብት ኮንትሪት አድርገዋል። እዚህ ጋር እንደ ማቼ ሁለታ ደግሞ ኢዩ ራሱ በራሱ በኩል ለግሷል። እንደሚታወቀው የኢትዮጵያ የአደጋ ስጋት ስራ አመራር ፖሊሲና ስትራቴጂ ሐምሌ 2005 ነው በአዲስ መልክ ተሻሽሎ የወጣ ሲወጣ ግምት ያደረገው ምንድን ነው? ህገ መንግስታችን ባስቀመጠው አግባብ ነው የክልሎች አደረጃጀት ክልሎች ሲደራጁ የራሳቸው ነጻነት አላቸው። በኢኮኖሚ በፖለቲካ፣ በማህበራዊና በሌሎች ጉዳዮች፣ ለዚህ ፕሮጀክቶች በመፈጸም ረገድም ያልተማከለ ስርዓት እንዲኖራቸው ያስቀምጣል። አንድ ያንን ተግባራዊ ለማድረግ እንዲመች ነው። ሁለታ ደግሞ ህብረተሰቡ ክልሎች አካባቢ ያለ ስለሆነ ወረዳ ጭምር ክልሎች አካባቢ ያለ ስለሆነ ህብረተሰቡን ጠቃሚም ለማድረግ በቅርበን ለመስራት እንዲመችም ነው። ሶስተኛው የፕሮጀክቱ ባህሪ ስናይ ዘርፈ ብዙ ነው። ዘርፈ ብዙ ስንል እንግዲህ ውሃም ላይ ያተኩራል፣ ሌሎች አደጋ ስጋት ከነሳ ላይ ያተኩራል። በተለይ ደግሞ ሴቶች ሪንፓወር ከማድረግ ተኳያ ፎከስ ያደረገና ሁሉንም በአደጋ ስጋት ስራ አመራር ያስቀመጥናቸውን ስራዎች የሚነካ ፕሮጀክት ነው። ክልሎች ከራሳቸው ነባራዊ ሁኔታ በመነሳት በትምህርት በጤና በግብርናና ና በሌሎች ዘርፎች ሊከሰቱ የሚችሉ አደጋዎችን ለመቀነስ ያግዛቸዋል ብሏል ኮሚሽነሩ። ኢትዮጵያ የአደጋ ስጋትን ለመከላከል ተቋማዊ እንቅስቃሴ ከጀመረች ከ46 ዓመታት በላይ ማስቆጠሯም ተገልጿል። ኢትዮጵያ ለአደጋ ምላሽ ሰጥቆች 1996 ድርግጥ ያ ስላለ እርዳታ እየሰፈርን እስከ መቼ ነው ምንቆየው? ነው ትልቁ ውጭት። ይህ ትልቁ መሆን ያለበት ከአየር ንብረት መባባስ ጋር ተያይዞ አደጋ ስጋት ቅነሳ ላይ ማተኮር ጠቃሚ ይሆናል ከሚል አደጋ ስጋት ቅነሳ ስንል የውሃ አቅርቦት፣ የአፈርኗ ጥበቃ ስራ፣ የደን ልማት ስራዎች እነዚህ ላይ ያተኮራል። ሴቶችን ኢኮኖሚ ደግሞ ኢምፓወር ስናደርግ የሴቶች ገቢ ጨመረ ማለት እግረ መንገዱም ደግሞ የአደጋ ስጋት ቅነሳ አካል እና እነዚህን ግምት ውስጥ ያስገባ ስራ ሆኖ በየክልሉ ያለውን የህዝብ ብዛት ግምት ውስጥ ባስገባ ሁኔታ ተደርድለበጅ ሁለታ ደግሞ የኢትዮጵያ መንግስት በመደበኛ የሚሰራቸው ስራዎች ራሱ የአፈርና ጥበቃ ስራ በሴፍሬት ፕሮግራም ሆን ህብረተሰቡ በነጻ ጉልበት በጋራ የሚሰራው ክረምት ላይ የሚሰራቸው የደን ልማት ስራዎች ሁሉ የዚህ አካል ናቸው። አደጋ ስጋት ቅነሳ አካል ናቸው። ስለዚህ በዚህ የሚያቋም ሳይሆን ይሄ ኢኒሽቲቭ ነው። በነገራችን ላይ ይሄ ፕሮጀክቶች ስትራቴጂክ ኢኒሽቲቭ ናቸው። የአንድ ስትራቴጂክ ግብ ማሳካያ መሳሪያዎች ናቸው። ለዚህ የእኛም ጥረት ይቀጥላል። ወደፊት መንግስትም ሊዲንግ ሮሉን ማለት የመሪነት ሚናን ይጫወታል። በአየር ንብረት ለውጥና ሌሎች ሰው ሰራሽና የተፈጥሮ አደጋዎች ሳቢያ የሚደርሱትን ችግሮች ቀድሞ ለመከላከል መንግስት ፖሊሲ ቀርጾ እየተንቀሳቀሰ መሆኑን ጠቁሟል ተጠቅሟል። ኮሚሽነር ምትኩም በመሆኑ ክልሎች ያላቸውን ነባራዊ ሁኔታ ታሳቢ በማድረግ የአደጋ ስጋት መከላከልና መቀነስ እንዲችሉ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር መተግበር አስፈልገዋል ብለዋል። በኢትዮጵያ የአውሮፓ ሕብረት አምባሳደር ዮሃን ቦርግስተም በበኩላቸው አደጋ በማንኛውም ጊዜ ሊደርስ የሚችል በመሆኑ ቀድሞ መዘጋጀት ተገቢ መሆኑን ነው የገለጹት። በሚቀጥሉት አራት አመታት የሚቆየው ይህው መርሃ ግብርም በኢትዮጵያ ያለውን ችግር ለመከላከል አጋዥ ይሆናል ብለዋል። ኢትዮጵያ ባልተማከለ አስተዳደር የአደጋ ስጋት ቀድሞ ለመከላከል የምታደርገውን እንቅስቃሴ የአውሮፓ ህብረት የሚያደርገውን ድጋፍ እንደሚቀጥልም አረጋግጧል። መርሃ ግብሩ ውጤታማ እንዲሆን የሁሉም ትብብር የሚጠይቅ በመሆኑ የመንግስት ተቋማትም ሆኑ የዓለም አቀፍ ድርጅቶች መሳተፍ እንዳለባቸውም ጠቁሟል። የአውሮፓ ህብረት ለአራት ዓመታት ለሚቆየው መርሃ ግብር የ26 ሚሊዮን ዩሮ ድጋፍ በማድረጉም ምስጋናቸውን አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ። ብሩክታዊት ጌታሁን ቤቲጂ በብዙዎች ዘንድ በሙዚቃ ስራዎቿ ትታወቃለች። ባሳለፍነው ሳምንት ታዲያ ከሙዚቀኝነት በተጨማሪ አዲስ ኃላፊነትም ተቀብላለች። የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት የበጎ ፍቃድ አምባሳደር አድርጎ ሾሟታል። ይህንን አስመልክቶ ኤደን ገረመው ከቤቲጂ ጋር አጠር ያለ ቆይታ አድርጋለች። ባለፈው ሳምንት በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ሞ ባለፉት ሁለት ዓመታት ውስጥ ስደተኞችን ለመርዳት የእንቅስቃሴዎች ስታደርግ መቆየቷ ተሰምቷል ና ወደዚህ ወደ አዲሱ አምባሳደርነት ሳንመጣ ከዚህ ቀደም የሰራሻቸው ነገሮች ምን ነበሩ? አምባሳደር ከመሆንሽ በፊት ሀይ ፕሮፋይል ሰፖርተር ይሉታል። መጀመሪያ ላይ አገልግሎት ነው፣ ከዛ ወደ አምባሳደርነት ሄደውና አገልግሎቱ ምንድን ነው? በዋነኝነት የተለያዩ ስደተኛ ካምፖች አሉ እዛ የሄድን ጎበኝና ግንዛቤ መፍጠር ነው። ከዛ ደግሞ የሚቸገሩት ነገር ይኖራል እና በዛ በዛ የሚረዱ አካሎች ምን ድጋፍ እንዲያደርጉላቸው ሀሳብ ለመስጠት ነው። ዋናው ይሄ ነው ስራው። ያው አምባሳደር ጉድብል አምባሳደርም ሲኮን ይሄው ነው ስራው የሚሆነው። ለየት የሚያደርገው ምንድን ነው? አምባሳደር ሲኮን ከኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉ የተለያዩ ስደተኛ ካምፖች የመሄድ እና ዓለም አቀፍ ስራዎች ላይ አብሮ ትኩረት የማድረግ ባህር ያለው ነው እንጂ ያው ስራው አንድ አይነት ነው፣ ተመሳሳይ ነው። ዓለም አቀፍ ነው። አምባሳደር የሆንኩት በአፍሪካን ብቻ ሳይሆን በኢትዮጵያን ብቻ ሳይሆን በዓለም አቀፍ ነው። ያው ግድ ብለው አምባሳደር ሲያደርጉ ወደዛ ነው ደረጃውም ያድገው። ሰዎች ስለ ስደተኞች ማወቅ ያለባቸው ነገር ምንድን ነው? በተለይ ደግሞ ወጣቶች ምንድን ናቸው? በዋነኝነት ደረጃ ስደት በጣም ከባዱና ፈታኝ የሆነ ነገር ነው። አሁን የኔ ትኩረት አድርጎ የሚሰራው በሀገራቸው ሰላም የሌለ በፖለቲካ ወይንም ደግሞ በጦርነት ምክንያት የተሰደዱ ሰዎች ነው እና እነሱ ሰዎች አንድ ግዴታ ነው ከሀገራቸው ተሰደው የሚወጡት እና ያ ራሱ የሚፈጥረው ስሜት አለ። የባይተዋርነት ስሜት ይፈጥራል። ከዛ ባሻገር ደግሞ በካምፕ ውስጥ ሲኖሩ የሚሰጣቸው ነገር የዕለት ተዕለት መኖሪያ ነች እንጂ ከዛ ያለፈ ሕይወቴ ወደፊት ላደርገው የምችለው ሆነው የሚለውን ነገር ትንሽ ደብዘዝ ያለ ነው። ምክንያቱም እርዳታ ነው የሚሰጣቸው። በየወሩ ለቀን ታስቦ የሚበላ ነው የሚሰጣቸው። ብዙ ሀገሮች ውስጥ ካምፕ ውስጥ ነው እንጂ ከካምፕ ውጭ ሰርቶ መኖር አይችሉም እና የሰው ልጅ ደግሞ ካልሰራ ለውጥን ማምጣት አይችልም። የትምህርት ድጋፍ ይደረግላቸዋል፣ ግን ብዙዎቹ ያው በጣም ለኢትዮጵያ ራሱ ያላደጉ ቦታዎች ነው ሄደው የሚሰፍሩትና ለኢትዮጵያ ማህበረሰብ እንኳን በቂ ያልሆነ የትምህርት አቅርቦት ነው ያለው። እነሱንም እዛው ጨምረው ነው ማስተማር የሚሞክረው እና በአጠቃላይ የሚረዱት ነገሮች በሙሉ በቂ አይደሉም ግን ለመኖር ያክል ነው የሚኖረው እና እነዚህ እነዚህን ስናይ እንደሰው ሰው ትንሽ ይከብዳል። በጣም ያየሁት እና የተገነዘብኩት እነዚህ ነበሩ። ሰዎች በተለያየ ጉዳይ ወደ ስደት ይገባሉ። መፈናቀል የተለያዩ ተፈጥሯዊም ሆነ ሰብ ሰራሽ ነገሮች ይኖራሉ እና ከሰብ ሰራሽ ነገሮች ውስጥ ሰላም ማጣት ወይም ደግሞ በግጭት ውስጥ ማለፍ ነው እና ያንን በተመለከተ ወጣቶች ስደተኞችን ለመርዳት ለማገዝ ወይም ደግሞ ስደትን ለማስቆም ምን ማድረግ ይችላሉ? ምን ማድረግ አለባቸው ትያለሽ። ያው ማለት እንዳይፈጠሩ ለማቆም ትንሽ ከባድ ነው። ብዙ ጊዜ አገር ሰላም ከሆነ እነዚህ ነገሮች አይፈጠሩም። ከመሰረቱ ለዚህ እንደ ሰው ሰላምን ማሰብ ወይም ሰላምን መስበ ና ማውራት ራሱ በጣም ጥሩ ነው። በአይን ከዛ ባሻገር ግን አንዴ ስደት ከተገባ በኋላ ያው ተስፋ ለማጣት የተለያዩ ሀገሮች በራቸውን ከፍተው እነዚህ የተቸገሩትን ሰዎች የተሻለ ኑሮ መኖርን ድጋፍ እንዲደረግ መጠየቅ ነው። ይሄ ነው ሀሳቤ። አሁን አንቺ ድምፅሽን ተጠቅመሽ ምንድን ነው ለመስራት ያቀድሹ? ከዚህ በኋላ ያው በዚሁ ዙሪያ ላይ ግንዛቤ መፍጠር ነው። በተለያዩ ቦታዎች ኢትዮጵያ ውስጥ ራሱ ከስምንት መቶ ሀምሳ ሺህ በላይ ስደተኞች ይኖራሉ እና አንድ ኢትዮጵያ ውስጥም ያለው ሰው ይህ ነገር ግንዛቤ እንዲኖረው እኛም የራሳችንን ሰላም ባጣን ቁጥር መጨረሻው ምን ሊሆን እንደሚችል ግንዛቤ መፍጠር ከዛ ባሻገር ደግሞ እንደዚህ የተጎዱን ሰዎች በራችን ከፍተን ከተቀበልን በኋላ የኢትዮጵያው ማህበረሰብ አብሮ እየተጠቀመ እንዴት ነው ሁለታችን ማደግ የምንችልበትን የሚለውን ከዓለም መንግስታትም ጋር አብሮ ሀሳብን መስጠት፣ ይሄን ነው ያሰብኩት። በስደተኛ ካምፖች ውስጥ በምትጓዥበት ጊዜ በምን አይነት መልኩ ነው ለማነቃቃት ወይም ደግሞ ተስፋ ለመስጠት የምትሞክርው? ምን አይነት ሰዎችስ ናቸው በብዛት የሚያጋጥሙሽ? የተለያዩ ሰዎች ናቸው የሚያጋጥሙ። የሚያሳዝነው የሰማሁ ሽሬ ከኤርትራ የመጣች ስደተኛ ነች። የአስር አመት ጻልጅ ነች እና በቃ እናቴ ተስፋ ስለቆረጠች በአቶ ቢስ ላከችኝ እና በቃ ጋባሁ ነው ያለችው። በጣም ብዙ ማውራት አልቻለችም። በጣም የከበደኝ አይደለም አስር ዓመት ከአስር ዓመት በላይ ሆነን እንኳን ማየት የሌለብንን ነገር ነው። እሷ ይሄኔ የገጠማት በጣም ከባድ ነገር ነው ያሳለፍ ቻለች እና ግን መግለጽ አልቻለችም እና እሷ ነች መቼም ፊቷ ራሱ ከአይኔ ላይ አይጠፋም። ህጻን ልጅ ሆና እነዚህም ፈተናዎች አልፎ ከዛ ደግሞ ስደተኛ ሆኖ ካምፕ ውስጥ ካለቤተሰብ መኖር በጣም ከባድ ነው። ሌላው ትንሽ የሚያጽናንና ወይም የሚያስደስት ብዬ መንገድ የምችለው መልቀዲዳ በነበረኝ ቆይታ አይኪያ ፋውንዴሽን የሚባል የቤት ቁሶች የሚሸጡ ኩባንያ እርዳታ በመስጠት የአነስተኛና ጥቃቅን ላይ ተደራጅተው መስራት እንዲችሉ ፈቃድ ተደርጎላቸው ነው። ለስደተኞችም፣ ግን ስደተኞችን ብቻ አይደለም የሚረዳው፣ ከጎን ለጎን ስደተኛ ተቀባይን ማህበረሰብ ይረዳል። ለዚህ እዛ ያየሁት ሙሳ የሚባል አንድ ስደተኛ ነው የራሱ የቤት ቁስ መደብር ከፍቷል፣ እና እዛ መደብር ውስጥ ኢትዮጵያኖችንና ስደተኞችንም አንድ ላይ እየቀጠረ ስራ እድል ይፈጥራል። እሱም ገበያ ጥሩ ሆኖለታል፣ ለሚኖረውም ማህበረሰብ ሸክም ሳይሆን እንደ መፍትሄን የሆነላቸውና ያ በጣም የሚያስደስት አጋጣሚ ነው ያየሁት። አሁን ለምሳሌ ወደ ሽሬ አካባቢ ከኤርትራ የሚመጡት ስደተኞች በአብዛኛው በጣም ወጣቶች ናቸው። ያው እኔ እንግዲህ አንድ ቀን መጎብኘት ነው እንጂ አብሮ መኖር አይደለም። ግን እዛ ውስጥ ወጣቶች ምን ያስፈልጋቸዋል የሚለውን ነገር ተስፋቸውን እንዳይጠፋ ምን ማድረግ አለበት የሚለውን ነገር ከዋና ሀላፊዎቹ ጋርም ምክክር እናደርጋለን በምኖርበት ጊዜ ፋትቁረጡ ነገ የተሻለ መሆን ይችላል የሚለውን መልዕክት አስተላልፌ እሄዳለሁ በዚህ አጋጣሚ ኢትዮጵያን እና ኢትዮጵያኖችን በጣም አመስገን እፈልጋለሁ ምክንያቱም አለም ሁሉ ስደተኛ ላይ ፊቱን ባዞረበት ጊዜ እኛ ደግሞ የራሳችን ችግር ሳያልቅ ገና ብዙ ድህነት ውስጥ እያለን ነገር ግን ያለንን ለማካፈል በራችን ካፈል ይህን ሁሉ ማስተናገድ መቻላችን፣ በዛ በጣም ላመሰግን እፈልጋለሁ። በጣም ነው የማመሰግነው። እግዚአብሔር ስትልኝ፣ መልካም ምሽት። በጣም አመሰግናለሁ። Aranditi umlakale akunya ne. Tewo duce, sentai che na bwa ande la gerce. ye, ka ande ye, yete lakwako zito for me go i'm to you and the ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮች። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ደግሞ አራዥ አርባሳዲ ያጠናቀረውን ወደ አማርኛ የመለስነውን አንድ ዘገባ እናሰማችሁ። በቅርቡ የአፍሪካ ገበሬዎች ከዚህ ቀደም ተደርሶበት የማይታወቅ ስፍራ በድፍረት ይደርሳሉ ተብሎ ይጠበቃል። ትልልቅ አምራቾች የእርሻ መኪናዎችና ስልኮችን በማስተሳሰር ዘርፉን ወደ 21ኛው ክፍለ ዘመን ለማስወንጨፍ እቅድ ይዘዋል። የምናውቀው ግብርና ለወደፊቱ መሠረቱን ቴክኖሎጂ ላይ ያደርጋል። የእጅ ስልኮች የሚቆጣጠሩት እንቅስቃሴ በመላ አህጉር አፍሪካ ይዳረሳል። ዣክ ቴለር ጆን ዲር ከተሰኘው የትራክተር አምራች ድርጅት የመጡ ናቸው። ሁሉም አርሶ አደር ሥራውን በማሽኖች የተደገፈ የሚያደርግበት አቅርቦት ኖሮት ማየት እንፈልጋለን። ሄሎ ትራክተር የተባለው አውታር ተመጣጣኝ በሆነ ዋጋ ሰዎች እንዲተሳሰሩ የሚያደርግ የርቀት መገናኛ መፍትሔም ይዞ የመጣ ነው ያሉት ቴክኖሎጂው የመኪና አቅጣጫ ጠቋሚ ስርዓትና የሳተላይት ጎዳና መምሪያ ስርዓት ባንድ የተቀናጁበት ነው። ሄሎ ትራክተር የተሰኘው ድርጅት ይህን ቴክኖሎጂ በእርሻ መኪኖች ላይ ገጥሟል። ዴቪድ ካይ የውጭ አካላት ምህንድስና ባለሙያ ናቸው። ዲስ ዲቫይስ ሃዝ አን ኢንቢልት ጂፒኤስ ሲስተም ይህ መሳሪያ በውስጡ የእርሻ መኪናው ወይንም ትራክተሩ በየትኛው ሰዓት የት ቦታ እንደሚገኝ የሚጠቁም አቅጣጫ ጠቋሚ ሥርዓት ተገጥሞለታል። ከዚህ በተጨማሪ የእርሻ መኪናው በሥራ ላይ መሆን አለመሆኑን በእንቅስቃሴ አሊያም የቆመ መሆኑን ለማየት ያስችላል ነው ያሉት። ይህ ሁሉ ገበሬዎች ምርታማነትን በስልክ ላይ መተግበሪያ ለመቆጣጠር ያስችላችኋል። ይህ በመልሱ ደግሞ የባንክ ብድር እንዲያገኙ ይደግፋችኋል። ፓስካል ካምቦቶ የእርሻ መኪና ባለቤት ናቸው። በእርግጥም እየሰራን መሆናችንን ለሌሎች ለማረጋገጥ ያስችለናል። ወደ ባንክ ጎራ ብሎ በትጋት እየሰራው ነው ለማለት የሚያስችል አንድ መላ ነው። ለማሳያነት መዋል የሚችል ሌላ ብልሃት ብለዋል። የእርሻ መሳሪያዎች አምራቹ ጆንዲር ድርጅት በንጽጽር ወጣትና ከሚገባው በታች ግልጋሎት እያገኘ ባለው የአፍሪካ ገበያ ውስጥ ብዙ የእርሻ መሳሪያዎችን መሸጥ እንደሚችል ተስፋ አድርገዋል። ዣክ ቴለር በድጋሚ በዚህ ደረጃ ፈታኝ የሆነው ነገር ወደ ግብርናና ተያያዥ የገንዘብ ስርዓት የሚለቀቀው የማስፋፊያ ገንዘብ አቅርቦት ተቀባይነት እንዲኖረው ማድረግ ነው። የገንዘብ ስርዓት ገበሬዎቹ የመጪው ዘመን የገቢ ፍሰትን መሰረት አድርገው ዛሬ በሚያስፈልጋቸው ዘመነኛ የግብርና መላዎች ላይ ሟለ ነዋይ እንዲያፈሱ ያስችላቸዋል ነው ያሉት። የአፍሪካ የህዝብ ቁጥር በ2050 የጎረጎሰውያኑ ዘመን በእጥፍ እንደሚያድግ ይጠብቃል። ይህም በፍጥነት የምግብ ምርትን ማሳደግ እንደሚገባ የሚያመላክት ነው። ዘምቢል ብዙ ኢትዮጵያን ዕቃቸውን የሚሸክፉበት ቀለል ያለ የየዕለት መገልገያ ነው። በአምቦ ዙሪያ ለሚገኙ ወጣቶች ግን ዘንቢል ከዚያ የተሻገር ይመስላል። የእንጀራ ምንጭም ሆነዋል። የቁም ነገር ብልሃትም ነው። ናኮር መልካ ወጣት ሰለሞን ደገፋ በአምቦ ከተማ በተለምዶ ቁጭራ ሰፈር ተብሎ በሚጠራ አካባቢ የዘንቢል ስራ በመስራት እንደሚተዳደር ይናገራል። ስራውን ሲጀምር ከወዳደረቁ ፕላስቲኮችና ዘንባባ ነበር። አሁን ግን አስፈላጊ የሆኑ ግባቶችን ከአዲስ አበባ መርካቶ ገበያ እየገዛ ይሰራል። አስራ ሁለት ዓመት ገደማ ይሆናል። ከእስካሁን ዘንቢሉ ለውጥ አለው። በጣም አድ። ጠቃሚ የማይባለ ውጭ ብለ እንደፈለግ ተዝናንተ መስራት የሚችል ሰ ነው። ግን በዚህ አስራ ሁለት ዓመት ውስጥ ምን ያህል ዘንቢሎ ይሰርታል? እስከዛሬ ይህን መገደብ አልችልም። ግን ብዙ ነው የምሰራው በየቀኑ የሚወጣ አለ። በቀን አርባ ሰላሳ ሊወጣ ይችላል። ከበዛ በላይ ነው። መላጉ ነው የሚከብደው መስራቱ ቀላለው መጥረፉ ትንሽ ይከብዳል። ከዛ መደርደሩ በጣም ቀላለው ማስገባቱ ትንሽ ከበድ ይላል። ሌሎቹ ነገሮች ሁሉ ቀላላል። ስለዚህ በጣም ጥሩ ነው ስራው ዘንቢል ስራ የተገባውበትን በፊት ሰሌን ከዘንቢል ና ከሻባር ሜጣ ማራገቢያ ነበር የሚሰራው ከዛ ሰለስቼ ወደዚህኛ ገመዶቹ አዲስ አበባ ነው የምንገዛው። ሰለሞን አንዱን ዘንቢል ከሰባ ብር እስከ መቶ ሀያ ብር እንደሚሸጥ ገልጾ፣ ዘንቢሉን በብዛት ከሰሩት በኋላ ከተለያዩ ከተሞች የሚመጡ ነጋዴዎች እንደሚረከቧቸው ይናገራል። ከዕለቱ ገቢ ውጭ ትንሽ ትርፋማ የማያደርግ አጠቃቃሚ ነው። በቀን መጠን የሚያገኘው ወደ ጎሮራችን ማድረግ እንችላለን። ከትርፏን ከአንዱ አምስቱ ብር የሚያስቀበቅ ግዴታ አለብን ብለን የምንሰራ። ምን ያህል ሰዎች በዚህ ስራ ተሰማርተው ይገኙ? ቢያንስ ከአንድ ሺህ በላይ ሰው ነው። ከዚህ ከተማ ውስጥ ተጠቃሚ የሆነው ሰው ያለምኖረ ማለት ነው። እዚያም በዕለቱ ጎሮሮን ይሰፍንበታል፣ ይጠቀሙበታል። ለዚህ ነው መጥቶ ነው የሚቀበሉ፣ መጥቶ ነው የሚወስዱ። ለሀገር ነው ክፍለ ሀገር በመኪና ምልካለ ከታወቀ በኋላ በክፍለ ሀገር ነው ጭጥኖ ወደ ነቀምት ወደ አሶሳ ሄደ ወደ ደምቢዶሎ ሄደ የተለያየ ቦታ ነው ሄደ። እንደዚህ ያለ ሰፊ ስራ ሆኖም እያለ በማበር ወይ ደግሞ ከፍ ባለ ደረጃ መስራት ትችላላችሁ እና ይህንን ስራ አልጠየቃችሁም የከተማ አስተዳደሩ ምን ተባላችሁ? ጠይቀናል። ቦታም ስጡ ብለናል። አልሰጡንም። ምን ጠይቀውም በኦሮሚያ ስዩም ተጋርተናል። ከዚህ በፊትም ተነጋግረንበታል። ከዛም ምንም መልስ አልሰጡንም። ስ እኛ መስራት ፍቃደኛ አንድ ቦታ ቦታ አይተህ ስትቀመጥ ማን ፈቀደ ብሎ እንጠይቋሉ። ፍቃደኛ ሆነ ደግሞ መስራት ስለማንችል ያው የሰው ጋር እንዳላይቆጭ በላይ እየሰራ ነው ያለ። ነው አህመድ አሊ የተባለ ወጣት የዘንቢል ስራውን ለአመታት ይሰራ እንደነበር ገልጾ አሁን ሌሎች ወጣቶችን አስተምሮ ስራው ላይ በመተካት ሌላ የግል ስራ እየሰራ እንደሚገኝ ገልጿል። ስራው ወጣቶች ቁም ነገር አልባ ቦታ እንዳይውሉ አግዟቸዋል ይላል። አንድ ለታ ይቻለው ዘንቢል በጣም አዋጭና ለወጣቶቹ ጠቅላላ በተለይ በመሀል ከተማ ቁጭራ ሰፈር የዘንቢል ስራ ነው፣ ወጣቱ ተዳድራ ያለው አንዳንድ ጫት ቤት ከመዋል አንዳንድ ነገሮች ከማድረግ ዘንቢል ስራ በጣም ቀላልም ስለሆነ ሌሎች ወጣቶችን እያስለምድን ስራውን ይሰራል። ስራውን ጠቃሚ ያደርጋል። ግማሹ ቤት ስራ ያሳድርበታል፣ አንዳንድ ነገሮች የቤቱ ጫስ ይገዛል። ቤት ተከራይተው ልጆቻቸውን የሚያስተዳድሩበት ስራ ነው። አብዛኛው ወጣቶች ከእናንተ ምንድን ነው የሚማሩት? ዝቅ ብሎ መስራት። ዘንቢል ስራ ዋናው ዝቅ ብሎ መስራትን ይፈልጋል፣ ትዕግስትን ይፈልጋል። ብዙም ደግሞ ወጪ የምታወጣበት ስራ አለም። ቶሎ የምትለምደው ስራ ነው ግን ትግስት ያስፈልጋል። ስራ ለመናቅ ነው። ስራው ጉልበት የማይጠይቅ በመሆኑ እድሜያቸው ከአስር አመት በላይ የሆኑ ሕጻናትም ዘንቢሉን በመስራት የትምህርት መርጃ መሳሪያዎችን በራሳቸው ማሟላት እንደቻሉ የሚናገረው ደግሞ የሰባተኛ ክፍል ተማሪው አሸናፊ ደለሳ ነው። ስሜ አሸናፊ ደለሳ ይባላል። ምኖሮ አምቦ መሀል ከተማ ነው። ትማራለህ ስንተኛ? በተጨማሪም የዘንቢል ስራ ትሰራለህ አሉ። ምን ያህል ጊዜ ሰርታል? ብዙ አንድ ስድስት ለምን ለምን ጠቀመ? የግን የዘንቢል ስራው በቃ ለቤተሰብ፣ ለትምህርት፣ ለደብተር፣ ለብዙ ነገር ነው። ማን ያስተማረ? አንተ ህፃን ነህ። ሌሎች ሰዎች ደግሞ አሉ፣ ወጣቶች ሆነው መስራት እያለባቸው ሳይሰሩ ቁጭ ብለው መብላት የሚፈልጉ ማለት ነው። ለነሱ ምን መልእክት ማስተላለፍ ትልቀለ? ለነሱ ስሩ፣ ሰርታችሁ ተለውጡ። ሌላ ምንድነው? ዘንቢሉን ከወጣቶቹ ተረክበው ከሚሸጡ ነጋዴዎች መካከል አንዱ አስተያየት አለው። ስሜ ጌቱ ጠባ እባላለሁ የምኖረው አምቦ ከተማ ነው። በነገራችን ላይ እቃው ብዙ ሰው ነው የሚፈልገው። ዘንቢሉንም የሚሰራ አለ፣ እቃውን የሚያቀርብ አለ፣ የተሰራውን ደግሞ ገዝቶ የሚሸጥ አይ፣ እኔ ገዝቼ መልሼ መሰሱ ከእኛ የሚረከቡም ብዙ ነን። እኛም እኛ ገዝቶ የምንሸጠው ሌላ በየትኑ ከተማው ገዝቶ ከኛ ይገዙና እዛ ትርፎ እነሱ የሚሸጡ ሰዎች አሉ። እነሱ የከተማው ስራ ፈጠራ እና ምግብ ዋስትና ጽህፈት ቤት ተወካይ ወይዘሮ ወይዘሮ ሀና ከበደ ወጣቶቹ ምቹ የመስሪያ ቦታ ይሰጠም በማለት ለአነሱ ቅሬታ ተከታዩ ምላሽ ሰጥተዋል። ይህን ስራ መርጠው ለመጡ ወጣቶች ስራው ተመራጭና ውጤታማም የሚያደርግ ነው። እንደ ጽህፈት ቤታችንም ከተያዙ የትኩረት ዘርፎች አንዱ ነው። ነገር ግን ወጣቶቹ ስለጠየቁት ጠየቁት የመስሪያ ቦታ በተመለከተ በማህበር ካደራጀናቸው ብቻ ነው የምንጠይቀው እንጂ ለአሁኑ ያዘጋጀነው ቦታ የለም። መጥቶም በዘንቢል ስራ በማህበር መደራጀት እፈልጋለው ቦታ የሚመቻችልን ያልም ወጣት የለም። በአሁኑ ጊዜ ለዘንቢል ስራ ብለን የያዝነው ቦታ ባይኖርም መስፈርቱን አሟልተው ከመጡ የሚመለከተውን አካል ቦታ በመጠየቅና በማመቻቸት በማንኛውም ጊዜ ልንደግፋቸው ዝግጁ ነን። መስፈርቱን ያሟሉ በዘንቢል ስራ ላይ በማኅበር የተደራጁ መቶ ሴቶች በአምስት ቀበሌዎች ውስጥ ወደ ስራ የገቡ ሲሆን ከነዚያ መካከል አርባ ሴቶች የመስሪያ ቦታ እንደተሰጣቸውም ጭምር ወይዘሮ ሃና ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። አድማጮቻችን ለዛሬ የያዝነው የጋቢና ቪኦኤ መሰናዶ እየተጠናቀቀ ይገኛል። በመሰናዷችን መጀመሪያ ላይ ከዘጠና ቀናት በላይ የልጆቻቸውን መገኝ ያላወቁ ወላጆች የአማራ ክልል ባለስልጣናትን ለማግኘት ወደ ባህር ዳር ስለማቅናታቸው የሚናገረው ዘገባ እንደሚደመጥ ነግረናችሁ ነበረ። ነገር ግን ከምሽቱ ሶስት ሰዓት ጀምሮ ለሚቀርበው መሰናዶ የሚደመጥ መሆኑን ለማስታወቅ እንወዳለን። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ በምህንድስናው አብሮን አምሽቷል። መልካም ምሽት ይሁንላችሁ። ነገ ንገነ እንዳሞራው እንደ በራሪ የሚነሳው በጠዋት ማለው so And i a un You in a water. You mean but the do. You Will

kun radio sakale america